በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ መራጮች ከፍተኛ ትኩረት ከሚሰጧቸው ጉዳዮች አንዱ የኢሚግሬሽን ጉዳይ መሆኑ ይታወቃል። ምክትል ፕሬዚዳንት ካማላ ሃሪስ አቃቢ ጉኖ በሰሩባቸው ጊዜያት ስላከናወኗቸው ስራዎች በማውሳት የምረጡ ዘመቻቸውን እያካሄዱ ናቸው። የቀድሞ ፕሬዚዳንት ዶናልድ ትራምፕ በበኩላቸው የባይደን ሀሪስ አስተዳደርን ሪኮርድ በመተቸት ሕጋዊ ፍቃድ የሌላቸውን ፍልሰተኞች በብዛት እንደሚያስወጡም ቃል በመግባት ላይ ናቸው። ባሊምባው ስቱዲዮ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርቧለች። ምክትል ፕሬዚደንት ካመላ ሃሪስ እንደ አቃቤ ህግ እንደ ወረዳ አቃቤ ህግና እንዲሁም በካሊፎርኒያ ጠቅላይ አቃቤ ህግነት ያላቸውን ተመክሮ በማውሳት የምረጡኝ ዘመቻዎቻቸውን እያካሄዱ ናቸው ከህግ አስከባሪዎች ጋር በመሆን በዩናይትድ ስቴትስ እና በሜክሲኮ መካከል ከምድር በታች ባሉ ዋሻዎች ውስጥ በእግር ተጉዣለሁ። በህገወጥ መንገድ ወደ ሀገራችን የገቡትን ድንበር ዘለል ወረበላ ቡድኖች የአደንዛዥ እጽ እና በህገወጥ መንገድ ሰዎችን ከቦታ ወደ ቦታ የሚያስተላልፉ ወንጀለኞች በየተራ ተጠያቂ እንዲሆኑ አድርጌአለሁ። የቀድሞው ፕሬዚደንት ዶናልድ ትራምፕ ስልጣን ላይ በነበሩባቸው ዓመታት ድንበሩ ላይ ከ80 ኪሎ ሜትር የሚበልጥ ርዝማኔ ያለው አዲስ አጥር ገንብተዋል። በየዓመቱም ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር ከምንጊዜውም በበለጠ መጠን ቀንሰዋል። ህፃናትን ከወላጆቻቸው የሚነጥል ፖሊሲም ስራ ላይ አውለዋል። የፊታችን ህዳር ወር የአሜሪካ ህዝብ እነኚህን ሪኮርዶች ያነጻጽራል። እናም የድንበር ጉዳዮች ኃላፊ የነበሩት አሪስ የሰሩት ሥራ እጅግ አስከፊ ነው። አገራችንን አዋርደዋል። እናም አሁን ተባረዋል። ከዚህ ይውጡ፣ በቃ ተባረዋል፣ ይውጡ ይላቸዋል። በዚህ ፕሬዝደንታዊ ምርጫ የኢሚግሬሽን ጉዳይ መራጮች እጅግ ከፍተኛ ትኩረት የሚሰጡት አንገብጋቢ ጉዳይ ነው። ሺካጎ ካውንስል የተባለ ዓለም አቀፋዊ ጉዳዮች ጥናት ተቋም ያካሄደው ዳሰሳ ከተጠየቁት ሰዎች መካከል 50 ከመቶ ብዙ የውጭ ሀገር ፍልሰተኞችን መቀበል ለሀገራችን አደገኛ ነው የሚል አመለካከት ማንጸባረቃቸውን አሳይቷል። ምንም እንኳን ከሜክሲኮ ጋር የሚያዋስነው ድንበር እንዲታጠር እንዲሁም በአሜሪካውያን ወታደሮች እንዲጠብቅ ከሃምሳ ከመቶ በጥቂቱ ከፍ የሚለውን ቁጥር የሚይዙት ተጠያቂዎች የሚደግፉ ቢሆንም አብዛኞቹ አሜሪካውያን ህጋዊ የመኖሪያ ፈቃድ የሌላቸውን ፍልሰተኞች በብዛት እያፈሱ ማስወጣትን አይደግፉም። የዩናይትድ ስቴትስ ኮንግረስ የኢሚግሬሽን ማሻሻያ ህግ ሊያሳልፍ አልቻለም። With the political environment we're in, it's a tough place because executive actions are always going to be the subjects of lawsuits, and we have a Congress that's not willing to act. ካለንበት የፖለቲካ ምህዳር ጋር ተደማምሮ እጅግ አደጋች ሁኔታዎች ያሉበት ነው። ምክንያቱም ፕሬዚዳንታዊ ትእዛዞች በአብዛኛው የክሶች መነሻ የመሆን እጣ ሲኖራቸው ምክር ቤቱም የሚጠበቅበትን ስራ ለመስራት ፍቃደኛ አይደለም። ምክትል ፕሬዚደንት ሀሪስ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በዚህ በ2024 ዓ.ም በዩናይትድ ስቴትስ ምክር ቤት የቀረበው ሕግ እንዳያልፍ የተጫወቱትን ሚና በማጉላት እሳቸው ድንበር የሚያስከብር ህግ እንዲደነገግ እንደሚደግፉ እየተናገሩ ናቸው። በምርጫ አሸናፊ ለመሆን ይረዳኛል በሚል ሳዊ ተነሳስተው በሁለቱ ፓርቲዎች በጋራ የተደረሰው ስምምነት እንዲመክን አደረጉ። ይህም ዶናልድ ትራምፕ ለድንበሩ ደህንነት ጉዳይ መረጋገጥ ደንታ እንደሌላቸው የሚያሳይ ነው። እርሳቸው የሚያስቡት ለራሳቸው ብቻ ነው። ስለሆነም ለእናንተ የምገባው ቃል ይህ ነው፣ ፕሬዝዳንት ሲሆን ዶናልድ ትራምፕ ያመከኑትን የድንበር ደህንነት የሚመለከተውን ረቂቅ ሕግ መልሼ በማምጣት በፊርማዬ አጸድቃለሁ። ትራምፕ ከካመላ ሀሪስ በንጽጽር ጠንከር ያለ ድጋፍ አላቸው ብለው በሚያምኑባቸው ጉዳዮች በተለይም በኢሚግሬሽን ላይ ማትኮር እንዳለባቸው ሪፐብሊካን ደጋፊዎቻቸው ያሳሰቧቸው ሲሆን፣ እርሳቸውም ህጋዊ ፈቃድ የሌላቸው ፍልሰተኞች ይውጡ ማለታቸውንና የባይደን ሀሪስ አስተዳደር ወሰኑን ክፍት ትቶታል በማለት መንቀፋቸውን ገፍተውበታል። With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them. የእናንተን ድምጽ በማግኘት የዋጋ ግሽበቱ ያቆማል። በህገወጥ መንገድ ወደ ሀገራችን የመጡ ስደተኞች ወደ መጡበት ይመለሳሉ። አይመጡም። በቃ እናም ልናስቆማቸው ይገባል። አሁን ምን እያሉ እንደሆኑ ታያላችሁ። አንዴ የድንበራችን አያያዝማ በጣም ጥሩ ነው። እንዴታ! በጣም ጥሩ እንጂ በምድሪቱ ታሪክ እጅግ የከፋ የድንበር ደህንነት አያያዝ ነው ያሳዩን። በዩናይትድ ስቴትስ የድንበር ጥበቃ መስሪያ ቤት ሰነድ መሰረት እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ድንበሩ ላይ ተይዘው የተመዘገቡ ፍልሰተኞች ቁጥር 104000 የነበረ ሲሆን በዚህ ዓመት በተመሳሳይ ወር ቁጥሩ ጨምሮ ድንበሩ ላይ 130000 ፍልሰተኞች እንደተያዙ ተመልክተዋል።